ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ወደ ኒውዚላንድ የአንድ መስመር ጉዞ ለሲንጋፖር የደርሶ መልስ ጉዞዎች ተፈቀደ። የኒው ሳውዝ ዌልስና ቪክቶሪያ ወሰኖች ሙሉ ለሙሉ ተከፈቱ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የብሔራዊ ካቢኔ ከአምስት ሳምንታት በኋላ ዛሬ ባካሄደው ስብሰባ የዓለም አቀፍ ድንበሮችና የክፍለ ሀገራት ወሰኖች መከፈት ላይ ተዋይቷል። በዚህም መሠረት የኒው ሳውዝ ዌልስ ቪክቶሪያና የአውስትሬሊያ ካፒታል ቴሪተሪ ወሰኖች ክፍት የሚሆኑ ሲሆን ወደ ኒውዚላንድ የአንድ መስመር ጉዞ የሲንጋፖር ዜጎችም ከኖቬምበር 21 ጀምሮ ወደ አውስትሬሊያ የዶርሶ መልስ ጉዞዎች ማድረግ እንዲችሉ ይሁንታ ተሰጥቷል። የአውስትሬሊያ ሕክምና ማህበር የቀዶ ሕክምናና ድንገተኛ ህሙማን የመቆያ ጊዜያት እየናሩ መምጣት አሳሳቢ እንደሆነ በመግለጥ ተጨማሪ የበጀት ድጎማ እንዲደረግ ጠየቀ። የአውስትሬሊያ ካፒታል ተሪተሪ ውስጥ የድንገተኛ ህሙማን የሕክምና እርዳታ ለማግኘት ከሦስት አንድ ህሙማን ለሰላሳ ደቂቃዎች ለመጠበቅ ግድ እንደሚሰኙም አመላክቷል። ይህንኑ የማህበሩን ጥሪ ተከትሎም የተቃዋሚ ቡድን መሪ አንቶኒ አልቤኒዚ የፌዴራል መንግስቱ ለክፍለ ሀገራት ተጨማሪ ገዛዎችን እንዲያደርግ ጥሪያቸውን አቅርበዋል። ቪክቶሪያ ውስጥ በዛሬው ዕለት 1343 ነዋሪዎች በቫይረስ ሲጠቁ አስር ሕይወታቸውን አጥተዋል። በአሁኑ ወቅት ሆስፒታል ከሚገኙ የኮቪድ-19 ሕሙማን ውስጥ 109 በጽኑ ሕሙማን ክፍል ይገኛሉ። በሌላ በኩል በኒው ሳውዝ ዌልስ 249 ሰዎች በቫይረስ ሲጠቁ ሦስት ሰዎች ለኅልፈተ ሕይወት ተዳርገዋል። ይህ በእንዲህ እንዳለም በኒው ሳውዝ ዌልስ እና በቪክቶሪያ መካከል የሚገኙ ወሰኖች ሙሉ በሙሉ ክፍት ሆነዋል። ሆኖም ሙሉ ክትባት ያልተከተቡ የቪክቶሪያ ነዋሪዎች ወደ ኒው ሳውዝ ዌልስ መዝለቅ አይችሉም። ሙሉ ክትባት የተከተቡ አውስትሬሊያን ቁጥር ከ80 ፐርሰንት ባለፈበት በአሁኑ ወቅት በሩቅ ርቀት የሚገኙ የማኅበረሰብ አባላት ክትባት አለመዳረስ ጋር ተያይዞ የአውስትሬልያ ሮያል ፍላይንግ ዶክተርስ አገልግሎት ከ50 ሺህ በላይ ክትባቶችን በሄሊኮፕተሮች በማመላለስ አደርሷል የኦክስፈርድ ዩኒቨርስቲ ሳይንቲስቶች በኮቪድ-19 ሳቢያ ለሳምባና ሞት በጥፍ ተጋላጭነት የሚዳርግ ጅን ለይተው አገኙ። ጂኑ በርክቶ የሚታየውም የደቡብ እስያ ዝርያ ያላቸው ማህበረሰብ አባላት ላይ መሆኑም ተነግሯል። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ98 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትን በያና ሰመልን ፐርስ በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 23። አድላይድ ያካፋል። ዝቅተኛ 20፣ ከፍተኛ 25 ሜልበርን ካፋያው ጨምራል። ዝቅተኛ 16 ከፍተኛ 26። ሆባርት ካፋያው ጨምራል። ዝቅተኛ 13 ከፍተኛ 24። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 22። ሲድኒ ብራ ይሆናል። ዝቅተኛ 16 ከፍተኛ 25። ብሪስበን ብራ ይሆናል። ዝቅተኛ 17 ከፍተኛ 25። ዳርዊን ያካፋል። ዝቅተኛ 27 ከፍተኛ 34። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 24 ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ወደ ኒውዚላንድ የአንድ መስመር ጉዞ ለሲንጋፖር የደርሶ መልስ ጉዞዎች ተፈቀደ፣ የኒው ሳውዝ ዌልስ እና ቪክቶሪያ ወሰኖች ሙሉ ለሙሉ ተከፈቱ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።